መልካም ኢትዮጵያን፣ ፍትህ የሰፈነባት ኢትዮጵያን፣ ዲሞክራሲ ያለባት ኢትዮጵያን እስከማይ ትግሌ ይቀጥላል ብላለች ርዮት አለሙ ዛሬ ለአሜሪካ ድምጽ በሰጠችው ቃል። ርዮት ዛሬ ረፋድ ላይ ከስር ተለቃለች። ሰለሞን አባት አነጋግሯታል። ርዮት አለሙ እንኳን ለቤተሻ በቃሽ እንኳን ደህና ቆያችን። እንኳን ደስ ያለሽ። ብዙ ሰው ተደስተዋል በመፈታትሽ። በስንት ሰዓት ነው የተለቀቅሽው? አራት ሰዓት አካባቢ ይመስለኛል። በትክክል ሰዓቱን እንትን አልለው አላየሁትም፣ ግን አራት ሰዓት አካባቢ ይመስለኛል ከጠዋቱ። አዎ። ምን እንዴት ተለቀቅሽ? ምን አሉሽ? ቀድመሽ ታውቂ ነበር እንደምትለቀቂ? አላቅም ነበረ፣ አላቅም። ያው መተው እንደወጣስ፣ ግን ቀልድ ነገር ሁሉ ነው የመሰለኝ። ማለት እንዴት፣ በምን ምክንያት የሚል ጥያቄ ነው ያቀረብኩላችሁ። በቃ ውጪ ከዛ ያው ከዚህ በፊት ሌሎች ሰዎች ላይ የሚያደርጉት እንደዚህ አይነት ልምድ ስላለ ምንድን ነው በምን ምክንያት ነው የምወጣው? በኋላ ያልሆነ ነገር ብትሉ እኔ ደግሞ መልሼ የእውነቱን መናገር አይቀርም፣ ስለዚህ እንደገና መልሶ ለመግባት ለመግባት ባልወጣ ይሻለኛል እና ምንድን ነው ስላቸው በቃ ይቅርታ አልጠየኩኝም። የአመክሮ ጊዜ በእርግጥ አልፏል ግን አመክሮንም አልሞላሁኝም። ለምን ታር የሚትጸጽች የሚል ቃል ስለነበረበት እሱን ሞልቼ መውጣት ስላልፈለግኩ ማለት ነው። ጥቅምት ላይ ነበር መፈታት የነበረብኝ። ከዛ በቃ የአመክሮ ጊዜ የመውጫ ጊዜሽ የነበረው አልፏል ስለዚህ ፈታኖች በቃ የሚል አጭር መርስ ብቻ ነው የተሰጠኝ። በዚህ መሰረት ነው የወጣሁት። ለመሆኑ የጤንነቱ ሁኔታ እንዴት ነው ሬዮት አሁን? እንግዲህ አንድ ጡቴ ሰርጀሪ አድርጌ ነበረ። ከሁለት አመት ነው ምናምን በፊት ያው እንደምታውቁት፣ አንደኛው ትንሽ ህመም አለው እጢ ነገር አለው። ሰርጀሪ መደረግ አለበት ተብሎ በቃ እዛ ማድረግ ስላልፈለግኩኝ ምክንያቱም ይሄኛውን ባደረግኩበት ሰዓት ትንሽ ችግሮች ስለነበሩ ትቼው ነበረ። እንግዲህ አሁን እግዚአብሔር ካለ እከታተላለሁ። ግን በምን ሁኔታ ላይ ይገኛል አሁን ሁለቱም ጡቶች ላይ ያለው የጤንነትሽ ሁኔታ? አንደኛው ሰርጀሪ የተሰራው ትንሽ ይሻላል። አንደኛው አልፎ አልፎ ህመም አለው። ተከታታይ የሕክምና አገልግሎት ተከታታይ ምክር አታገኝም ነበር። አሁን ከምትኝ ውጪ በቅርበት የሚደረግልሽ ክትትል ነበር ወይ? አይ እንደሱ አልነበረም። በየቀኑ ሊሆን ይችላል፣ በየሳምንቱ ሊሆን ይችላል፣ የምክርም ይሁን የምርመራም ሊሆን ይችላል። አይ እንደሱ አልነበረም። ማለት ያው በቃ እንዳልኩ ሰርጀሪውን ካቆምኩኝ በኋላ እኔም ለአንዳንድ አንድ ለሽ አይነት እንደዚህ አይነት ነገሮች ካልሆነ በቀረም የሄደው የጡቴን ጉዳይ ምክንያቱም ምንም ቢሄድም ዋጋ የለውም ሰርጀሪ አድርጊ ተብዬ አይ ብዬ ነው ያቆምኩት። ስለዚህ ምንም አማከርም አስፈላጊ መስሎ ስላልታየኝ እንዳልኩ ከአንድ ወር በፊት ነበር ሄድኩትስ። ከዛ ባለው አንድ አመት ጋፕ ውስጥ ጡቴን ጉዳይ በተመለከተ አናገሪያቸው አላውቅም። የእስር ቤት አያያዝ ለመሆኑ ምን ይመስላል? ትንሽ አጫውችን ስ ይቅርታ፣ መቼም መልሽ ወደዛ ልወስድሽ አልፈልግም ነበረ፣ ነገር ግን ብዙ ሰው ደግሞ ማዳመጥ፣ ማወቅ ይፈልጋል። ስለዚህ አዎ፣ እንግዲህ አያያዙ እንዴት አድርጌ እንትን ልበል፣ በተለያየ እንደ እስረኛው አይነት ይከፋፈላል። ለምሳሌ አጠቃላይ እስረኛው የሚያዘውም ቆንጆ ነው ለማለት ሳይሆን፣ የፖለቲካ እስረኛው ደግሞ በተለየ መልኩ ከሌላው እስረኛ በባሰ መልኩ ነው ማለት ነው የሚያዘው። ከዛም ደግሞ ስትሄድ ወደኔ ጋ ስትመጣ ለምሳሌ ቤተሰብን አመት ከስምንት ወር ያህል እናትና አባቴን ብቻ ነበር እያገኘሁ የነበር። እችን ሁለት ወር እና ሶስት ወር ነው እህቴ እንኳን የተፈቀደላት እና ከዚህ ጀምረ ከቤተሰብ ግንኙነት ጀምረ፣ ያው ህጉ ላይ የሚለው ከሃይማኖት አባት ከጠበቃ እንደዚህ እናገናኛለን ነው። ግን ጠበቃም ሆነ ያው ሌላም ሰው አያገኘኝም ነበር ያልኩ ይችን ሁለት ወር ሶስት ወር ነው እህቴ እንኳን ያገኘችኝ። ለአመት ከስምንት ወር ያህል እናትና አባት ብቻ ነበረ የሚጠይቀኝ። ብዙ ችግሮች የነበሩት ነበረ። ለምሳሌ መጽሐፍ ስትል መጽሐፍ አገባብ ላይ ትንሽ አይደለም ፖለቲካ መጽሐፍ ፖለቲክስ የሚል ቃል ያለውን እንኳን ለማስገባት በተለይ አሁን አሁን በጣም ችግር ነበረ። ከውጭ የሚገባልህን እንኳን ማለት ነው እና ሌሎች አሁን ብዙ ነገሮችን መጥቀስ ይቻላል። ጥሩ የምትለው አይነት አይደለም። ያ እስር ቤት ጥሩ እንደሞ የሆን አስበን ስለሆነ ነው እንጂ የከፋ አይነት ነው። አባትሽ ጠበቃሽ ነበሩ። አባቴም አሁ ሌላም ሰው ነበረ እና አባትሽን ማግኘት ይች ነበረ። ሁለተኛውን ጠበቃ ነው ማግኘት ማትች የነበረው ማለት ነው። ሁለቱንም ማግኘት አልችልም ነበረ። ከአባትሽ ጋር ከተወሰነ ጊዜ ወዲህ ማለት ነው። ከሁለት አመት ወዲህ ማንንም ማግኘት አልችልም ነበረ። አባቴ በመጠየቂያ ቦታ እንዳልኩ እናትና አባት ያገኘኛል እንደዛ። እንደ ጠበቃ ግን የህግ ጉዳዮችን ለመመካከር አንችልም ነበረ። የትኛውም ጠበቃ አይችልም። ለመሆኑ የንጽህና ሁኔታ፣ የጽዳት ሁኔታ፣ ምግብ፣ ውሃ እንደዚህ የመሳሰሉ ነገሮችስ እንዴት ነበሩ? እኔ ከቤት የሚመጣልኝ ነው፣ ከቤተሰብ ነው የምጠቀመው። ግን ያው ምግቡን አይቼዋለሁ እና ጥሩ የሚባል አይደለም። መጥፎ የምትለው አይነት ነው። እንጀራውም ሆነ ወጡም ሆነ ያው፣ አንድ ሰው አይደለም። እኛ ሳናጠፋ እየገባ ነው። አጥፍተው የገቡ እንኳን ቢሆኑ ይህንን በምግብ በድሉ እንደዚህ የሚል ነገር የለም። ግን በቃ በጣም ጥሩ ያልሆነ የምትለው አይነት ነው። ርዮት፣ የኢትዮጵያ መንግስት ባለስልጣናት ብዙ ጊዜ ሲጠየቁ ኢትዮጵያ ውስጥ የፖለቲካ እስረኛ የለም እያሉ ነው የሚናገሩት። ይህ እንግዲህ ግልጽ የሆነ ውሸት ልበልህ እንግዲህ ምክንያቱም እኔ ሌሎች ብዙ የፖለቲካ እስረኞችን አውቃለሁ ስለ ራሴ እንኳን ብነግረህ ማለት ነው የራሴ ኬዝ በቂ ነው እና ምን አድርጌ ነው የታሰርኩት ቢባል ምናልባት ችሎቱን ተከታትላችሁ ከሆነ ከችሎቱ መረዳት ይቻላል ከክስታሴ መረዳት ይቻላል ምንም አይነት እነሱ ያሉትን ሽብርተኝነት ሙከራም ይሁን ያሉት ነገር በፍጹም የለም ግልጽና ግልጹ ነገር ምንድን ነው ስለ ጻፍኩ ነው የታሰርኩት ግን የፖለቲካ እስረኛ የለም ለማለት ሰው ስለ ጻፈ ወይ ፓርቲ አባል ስለሆነ መብቱን ስለ ጠየቀ አይታሰርም ለማለት የሚጠቀሙት ነገር ነው። ይሄ ግን ማታለፍ የሚችሉት ሰው ጥቂት ይመስለኛል። እዛ እስር ቤት ውስጥ ያሉ ሌሎች ሰዎች ሁኔታስ ምን ይመስላል? አብረውሽ የነበሩት የእነሱ የአያያዛቸው ሁኔታ፣ ስሜታቸው፣ መንፈሳቸው፣ በአጠቃላይ እስር ቤት አያያዝ ምን ይመስላል? አንድ ሰው አጥፍቶ ምናለ ሳያጠፋ የገባው ቢያንስ መሰረታዊ የሆኑ መብቶቹ ተጠብቀውለት ሊታሰር ነው የሚገባው ግን ያለው ሁኔታ ምንድን ነው ያልኩ፣ ከምግብ ጀምረ ብታየው አንደኛ በጣም የተፋፈገ ነገር ነው። በተለይ አሁን አሁን እስረኞች እየበዙ ነው ያሉት። እኔ የነበርኩበት እንኳን ቺን ሁለት ዓመት አካባቢ የሆነ ያው ለማግለል ስለተፈለገ አራት ሰው ሆነን ለብቻዬ ነው ከአራት ሰዎች ጋር። ግን ሌላው አካባቢ ያለው እስረኛ በጣም በተፋፈገ ሁኔታ ነው የሚኖረው። የመድኃኒቱም ሁኔታ የሕክምናውንም ሁኔታ ብነግርህ በቂ ሕክምና ሕክምና ያገኛል ብለህ የምታስበው አይነት ነገር የለም። ምርመራ አይደረግም። ምርመራ የሚደረገው ከስንት አንድ ወይ በጣም ብሶብህ ነው እንጂ የሆነ መድኃኒት የመጻፍ ነገር ነው ይሄ ፔንኪለሮችን ያለው በአብዛኛው ማለት ነው። ሌላው ደግሞ በተለይ የፖለቲካ እስረኛ ጋራ ሰላምታ የሚባባል ወይንም ደግሞ ለመቅረብ የሚሞክር እስረኛ ካለ ያው ብዙ ችግሮች ይደርሱበታል እና ውጥረት የበዛበት ምናልባትም ከውጭ የበለጠ ፍርሃት የነገሰበት አይነት ነገር ነው የምታየው። ብዙ ችግሮች ስቲ ምን ምን አይነት ችግሮች አሉ? በአካል ላይ የሚደርሱ ጉዳቶች አሉ እንደ ድብደባ አይነት ወይም ሌሎች እንግዲህ ምን ነገር ትንሽ የሚከብደው ሴቶች ክልል ነው ነው የማቀው። እሱንም እንደው ሰፋ አድርገሽ እንደውም እሱንም እንድትነግሪኝ ይፈልጋለሁ። በሴት እስረኞችስ ላይ ያለው ሁኔታ በተለይ ደግሞ ምን ይመስላል? አያያዙ በደል ይፈጸማል። እንደዚህ አይነት የክፋት አያያዞች አሉ። አው ያልኩህ ነው። ለምሳሌ አንዱ ሰው ሰላም ስለተባባለ ብቻ ችግር ሊፈጠርበት አይገባም አይደለ? ግን ለምሳሌ ከአንድ የፖለቲካ እስረኛ ጋር ሰላም ሲባባል ከታየች ማስጠንቀቂያ ሊሆን ይችላል ወይም በቃ ልዩ የሆነ አስተያየት ይደረግባታል፣ ክትትል አይነት ነገር ማለት ነው። እንደዚህ አይነት ነገሮችን ታያለን። የወደፊት ሀሳብሽ ምንድን ነው ሪዮት ባጭሩ፣ በአጠቃላይ በሕይወትሽ ውስጥ ምንድን ነው ከአሁን በኋላ የምታስብኝ? እንግዲህ እንዳልኩ ድንገተኛ የሆነ ፍቺ ነው የሆነ ጊዜ ደርሶ ወይም ደግሞ አውቀ ስትፈታ እና ድንገት ሲሆን ይሄ ጥያቄ ይለያያል። ግን አሁን ውስጥ ያለው ነገር ምንድን ነው? በፊት ምኖረውን ነገር መቀጠል ነው ለምሳሌ የማደርገውን ትግል በመጻፍም ሊሆን ይችላል፣ በምችለው ነገር በሙሉ መልካም ኢትዮጵያ፣ ፍትሕ የሰፈነባት ዲሞክራሲያዊ ያለባት ኢትዮጵያን እስከማይድረስ ድረስ በእኔ በኩል ትግል ይቀጥላል። በጣም አመሰግናለሁ ርዕዮት። በርዕዮት አለሙ መፈታት ላይ አባቷና የህግ ጠበቃዋ አቶ አለሙ ጎቤቦ ማምሻውን ከአሜሪካ ድምጽ ጋር ያደረጉ ቃለ ምልልስ ነው። ተከታዩ ሰለሞን አባት ነው ያወያያቸው። አቶ አለሙ እንኳን ደስ ያሎት። መቼም የእርስዎ ደስታ አሁን ድርብ ነው፣ አንድም እንደ ነገረ ፈጅ፣ አንድም እንደ አባት እንኳን ደስ ያሎት ትላለሁኝ። አመሰግናለሁ። እንኳን አብሮ ደስ አለን። አቶ አለሙ የርዕዮትን መፈታት መቼ ነው የሰማሁት? የርዕዮትን መፈታት የሰማሁት ጠዋት ሁለት ሰዓት ከምናምን ላይ ነው ወደ ፍርድ ቤት በመሄድ ላይ ያለው የርዕዮት አና እስከ ዳር ሌሎች ጓደኞቿ ዛሬ የሚፈቱ ነበሩ እና እኔ ማለት እነሱን ልጠይቅ በሄደችበት ሪዮትም ትፈታለች የሚል ወሬ ሰምታ ደወለችልኝ እና መንገድ ላይ ነው የሰማሁት፣ ወደ ፍርድ ቤት ሲሄድ። ከዛስ ምን አደረጉ? ከዛ መቼም ባለ ጉዳይን ማሳዘን ስለማይገባኝ እና የሙያ ስነ ምግባርም ስለሆነ እኔ ልጄ ትፈታለች በማለት በደስታ ፈንድቄ ወደ እንትን የምሄድበት ሁኔታ አልነበረም። እስከ ሰባት ሰዓት ድረስ እዛ ፍርድ ቤት ነበርኩ። የባለ ጉዳዮችን ጉዳይ ሲከታተሉ ማለት ነው? አዎ፣ የባለ ጉዳዮችን ጉዳይ ሲከታተል ቆይቼ ሰባት ሰዓት አካባቢ ላይ ፍርድ ቤት ጉዳዩን ጠርቶን እስካነጋገረን በኋላ እንግዲህ፣ ከዛ በኋላ ነው ወደ ሪዮስ ጋር የሄድኩትና የተገናኘነው። ከዛ በኋላ ነው እርስዎ፣ ጠበቃዋ፣ ነት ለእርስዎ ቀደም ሲል የተነገሩት ምንም ነገር አልነበረም አንዳችም ነገር አልነበረም። ስለዚህ ጉዳይ የሰማነው ከሁሉም ከሁሉም ሰው ጋር ማለት ጠበቃ በመሆኔ ምክንያት ለእኔ በተለይ መነገሩ ሳይሆን ከሁሉም ሰው ጋር ነው የሰማ ሰማን የሰማን ስባል እንግዲህ ዛሬ ጠዋት በሬዲዮ ተነግሯል ነው የተባለው። በፋና ሬዲዮ ጣቢያ በሌላው የእሱንም እኔ አልሰማሁም ፍርድ ቤት ስለነበርኩ እና ለእኔ በተለይ የተነገረኝ ነገር የለም። ጠበቃም ቢሆን በምን ሁኔታ ነው ለመሆኑ የተፈታችው ሪዮት? እርሶ እንደ ሕግ ባለሙያም የሚያውቁት ነገር ካለ እንደው በራሱ መቼም ይህን ጥያቄ ስትጠይቁ ግልጽ የሆነ መልስ ለማግኘት የምትቸገሩ ይመስለኛል። ሪዮት ቀደም ብሎ ወዲያኑ ከፍተኛ ፍርድ ወዲያው ከፍተኛ ፍርድ ቤት ከፈረደባት በኋላ ይቅርታ ጠይቂ ተብላ ነበረ። እኔ ያጠፋሁት ጥፋት የለም፣ የኢትዮጵያን ህዝብ አልበደልኩም እና ይቅርታ የሚያስጠይቀኝ ነገር የለም በማለት እምቢ በማለቷ ነው። እንግዲህ ይቅርታ ሁኔታ የታለፈው በይቅርታ የመፈታቱ ጉዳይ እየታለፈው በዛ ምክንያት ነው። በኋላም ደግሞ ምናልባት በአመክሮ ትፈታለች ተብሎ ሲጠበቅ በአመክሮ ጊዜም የተባለው ተጸጽቻለሁ። እና ታርሚያለሁ ብለሽ ፈርሚ ስትባል አይ አልፈርምም ታርሚያለሁም የሚልበት ምክንያት የለም፣ እኔ ያጠፋሁትን ጥፋት የለም፣ የምጸጸትበትንም ወንጀል አልፈጸምኩም ብላ እንቢ ስትል፣ አይ እንግዳው የአመክሮ በአመክሮ የመፈታቱ ጉዳይ ታልፎብሻል ተብላ ነው እንግዲህ። ያ መቼ ነው? ጥቅምት ላይ ነበረ ምናልባት በአመክሮ የምትፈታው። አሁን ያ ሁሉ ካለፈ በኋላ እንግዲህ ከጥቅምት ወዲህ ብዙ ወራት ተጠብቆ በአሁኑ ጊዜ የተፈታችበትን ሁኔታ ለማወቅ ያስቸግረኛል። ሕጋዊውንም ሁኔታ ለመናገር ያስቸግራል። ቅድም በተናገርኩት ሁኔታ በይቅርታም የሚባል ከሆነ ይቅርታ አልጠየቀችም፣ በዛ ምክንያት ታልፏል። የአመክሮም ሁኔታ ቢሆን በጥቅምት ላይ ታልፏል። አመክሮም እሷም አልጠየቀችም። ስለዚህ አሁን የተፈታችበትን መንገድ እኔ ለማወቅ ያስቸግረኛል። በሕግ ፍትህ ሚኒስቴር ክስ የማቋረጥ ስልጣን አለው። ይሄ ድንጋጌ ምንድን ነው? ሊተነትኑልኝ ይችላሉ? አዎ፣ በክርክር ላይ ያሉትን ጉዳዮችን ነው ወይንም ክርክር ከመጀመሩ በፊትም ቢሆን ክስ ከመቅረቡም በፊት ፍትህ ሚኒስትር አልከስም ሊል ይችላሉ። ክስም ከቀረበ በኋላ ፍርድ ቤት ከቀረበም በኋላ ክሱን ሊያቋርጥ የሚችልባቸው ድንጋጌዎች አሉት በህግ ላይ የተቀመጠ ነገር አለ እና ይሄ በዚህ በዚህ በዚህ ምክንያት ነው ክሱ የሚቋረጠው ብዬ በአሁኑ ጊዜ ልዘረዝር አልችልም። ምክንያቱም ከጉዳዩ ጋራ የሚያያዝም አይደለም እና ከዚህ ጉዳይ ጋር አያያዝ ምናልባት ወደፊት እንመለስበታለን። ይህንን ጉዳይ እሱን ወደፊት ብንመለስበት ነው የሚሻለው። እና ለአሁኑ ግን ሪዮት እንግዲህ የተፈታችው ተቋርጦም አይደለም። ምክንያቱም ተቋረጠ የሚባለው ክስ ላይ ስትሆን ነው። ክርክር ላይ ብትሆን ኖሮ ነው ተፈርዶባት። ከተፈረደባት ከተፈረደባት በኋላ ማቋረጥ የሚባል ነገር የለም። ምህረት ሊሰጥ የሚችል እስ አካል ለምሳሌ ወይ ፕሬዚደንቱ ሊሆኑ ይችላሉ ወይም ሌላ ሆ ስ አካል በምህረት ተፈታች አይልማ በተሰጣት ወረቀት ላይ የመፈቻ ወረቀቷ ላይ የሚለው በአመክሮ ነው የሚለው በምህረት ብል ኖሮ ያንን እናገር ነበር። እኔ ምህረት ምን ጊዜ እንደሚደረግ ምህረትን ማን እንደሚያደርግ ይህንን ለመናገር ይችል ነበረ። በእሷ ጉዳይ ላይ ግን በምህረት አይደለም ምና የተፈታችው። በዚህ ጉዳይ ላይ መልስ ባልሰጥ ይሻላል። እና ዘጠኝ ወር አልፏል አሁን በአመክሮ መፈታት ከነበረባት ጊዜ ልክ ነው። እሷ እንደ ዜጋ መብት አላት። በአመክሮ ተፈታች ከሆነ የሚባለው መፈታት የነበረባት ጥቅምት ላይ ከሆነ ዘጠኝ ወር አልፎ ስትለቀቅ ልትጠይቅ የምትችለው በሕግ መሰረት ያላት ሁኔታ አለ የለም። ይህ ያመክሮ ጉዳይ እነሱ ናቸው። ልክ እንደ እንደ ችሮታ ነው የሚቆጠረው እንጂ እንደ መብት አይደለም ማለትም በማረሚያ ቤቱ ውስጥ በነበረችበት ጊዜ ያሳየችው መልካም ጠባይ ምንድን ነው? ከአስተዳደሩ ጋር አለመግባባት ፈጥራ በዛ ምክንያት የቅጣት ማለትም የዲስፕሊን እርምጃ ተወስዶባት ከሆነ ሌሎችም ሌሎችም ነገሮች አድርጋ ከሆነ ያ እንግዲህ አመክሮን ያስከለክል ይሆናል። እንግዲህ በማረሚያ ቤቱ በነበረች ጊዜ ጠባዩ መልካም አልነበረም በሚል አሁን ግን እንግዲህ ይህ ጉዳይ አሁን ከጠየቅከው ጉዳይ ጋራ መሄድ አይመስለኝም። እስቲ እስቲ እንደ ግለሰብ ልጠይቆት ከፈለጉ ሊመልሱልኝ ከፈለጉ ሊተውት ይችላሉ። ለመጨረሻ ጊዜ ሰሞኑን ሌሎችም እንደዚሁ ተይዘው ያሉ ጋዜጠኞችና ብሎገሮች እየተፈቱ ነው ያሉትና አንዳንድ ሰዎች ከፕሬዚደንት ባራክ ኦባማ ጉብኝት ጋር ያያይዙታል። አንዳንዶች ደግሞ ከምርጫው መጠናቀቅ ጋር ከአሁን በኋላ ጉዳይ አይደለም የሚል መንግስት አይነት ነው ብለው የሚያነሱ ሰዎች አሉ። ለዚህ እርሱ አስተያየቶን ሊሰጡ ይችላሉ። እንደ ፍላጎቱ ነው። ቤታዎች ይሻላል ነው ሌላ ቦታ እንደሚሉ እኔም ሰምቻለሁ። ያለው ግን በዚህ ጉዳይ ላይ አስተያየት አልሰጠ። እሺ፣ አቶ አለሙ በድጋሚ እንኳን ደስ ያለት፣ ደህና ሆኖ እግዚአብሔር ይስጥልን። በጣም ሁልጊዜም ስለሚታስቡልን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በሽብር ወንጀል ተከሰው በክርክር ላይ ከቆዩት ጋዜጠኞችና የኢንተርኔት ላይ አምደኞች ወይም ብሎገሮች መካከል አምስቱ ትናንትናና ዛሬ ከእስር ተለቀዋል። ከተፈቱት ብሎገሮች ወይም የኢንተርኔት አምደኞችና ጋዜጠኞች እንዲሁም ከጠበቆቻቸው ጋር መለስካቸው አመሀ ጥቂት ቆይታ አድርጓል። ዜናውን ትናንትና የሰማሁት ቢሆንም እንዴት ባለው ሁኔታና ምክንያት እነዚህ እስረኞች እንደተፈቱ ግልጽ አልሆነልኝም ነበረ። ይህን ለማወቅ ከጠበቆቻቸው መካከል ለአቶ አማሃ መኮንን ዛሬ ከሰዓት በኋላ ስልክ ስደውልላቸው ከተፈቾቹ መካከል አራቱ አብረዋቸው እንደነበሩና ምሳቸውን እያጠናቀቁ እንደሆኑ ወደዚያው ልመጣ እንደምችልም ነገሩኝ። ደርሽ የስከላከላቸው እንዳነጋግራቸው የሁላቸውን ፈቃድ ጠየቅኳቸውና ፈቃዳቸውን ሰጡኝ። ከአንች ልጀምር። ማለት ትናንትና ስሰማ የአንችን ስም አልሰማሁም ነበር መፈታተሽ። ዛሬ ግን እዚህ ከጓደኞች ጋር አይሻለሁ። ዛሬ ተፈታሹ? አዎ፣ ዛሬ ነው የተፈታሁት። ውጭ አሉኝ። እንግዲህ የት እንደምወጣ አላወኩኝም ነበረ። ያው አሁን እንግዲህ እዚህ የምታገኘኝ ቦታ አለኝ። ተፈታለሁ ማለት ነው። ስትፋች ምን ተባለ? ንውጡ ተባልን። ማለት እኛ ግቢ አሁን ቀጠሮ ያለበት ግቢ ውስጥ ነበር የነበር ነው ማለት እና ኤዶም ንውጡ ተባልን። ተፈቾሽ ናችሁ ተባልና ማንም አላመነም ነበረ። በቃ በመፈታተሽ የተሰማሽን ስትነግሪኝ መጀመሪያ ልክ ውጡ እንደተባልን አለቀስኩኝ። ማለት ምን አይነት ጨዋታ ነው እንደዚህ ጨዋታ ብዬ ማለት ነው። እና ታፍቲ ምናምን የሆነ ሰዓት ላይ ከዛ ተለቀኩኝ ያው ተበሳጭቼ አለቀስኩ መጀመሪያ ላይ ማለት ነው። በቃ ከዛ በኋላ ተረጋግቼ በቃ ውጡ ምናምን ተባለ። ስለዚህ ወይ ተፈተንም ላይሆን ይችላል፣ ማዕከላይም ሊወስዱ ይችላሉ፣ ጣቢያም ሊወስዱ ይችላሉ ምናምን ይሄን እያሰብን ነው የወጣ ነው። እና በቃ እቃችንን ይዘን ወጣን። በቃ አላመንም በቢጃማ ነበር የወጣ ነው። ልብስ ምናምን ራሱ የቀየር ነው ቢሮ ነው የቀየር ነው፣ ካለማመናችን የተነሳ ማለት ነው። እናንተ አታምኑም በቃ መንግስት ምሯቸዋል ምናምን አሉ እዛ ያሉ ሰዎች ፖሊሶች፣ ኃላፊዎችና ወጣን። ከዛ ወንድሜን እና የሪዮት እህት አየኋቸው ስወጣ ውጪ ማለት ነው። ትንሽ ስንልቆ የእነ በፍቄ አለ መውጣት ደግሞ ሰማን ማለት ነው። ከዛ እሱ በጣም አሳዘነን። ያው በቃ አሁን ስለ እነሱ ምን ታስባለሽ? እኔ ግራን የገባኝ ማለት ምንም ይለየን ነገር የለም በቃ እኛ እና እነሱ እኛ ተፈተን እነሱ የማይፈትበት ምንም አይነት አግባብ የለምና እንግዲህ ያው በሂደት ይፈታሉ ብዬ አስባለሁ። ያው አጋጣሚ አስር ሰዓት ነው የተጠራ ነው። እንደዚህ አይነት ስህተት ይሰራል በብዛት ግቢ ውስጥ በስህተት ተጠርቶ ሊመለስ ይችላል። እንደዛ መስሎንም ነበር። ግን የሚፈታ ሰው ዝርዝር ላይ ሳይ የተስፋለምና የአስማማውንም ስም አየሁት። እዛ ያሉ አቤልና ናትናኤል ጋር እያወራን ነበር፣ ምንድን ነው እየሆነ ያለው የሚል ማለት ነው። ብዙ ልጆች ያው ጣቢያ ላይ ሊወስዷችሁ ይችላሉ፣ ማዕከል ሊወስዷችሁ ይችላሉ የሚል ግምት ነበራቸው። ያው ተዘጋጅ ምንም ቃል ያስቡ ቀልድ ስለሚመስል ማለት ነው። ፍርድ ቤት ቀጠሮ እየጠበቅን እናውጣ ተፈታል ስትባል ማን ነው የሚፈታኝ ብለን ነው የምጠይቀው አይደል? ያው ፍርድ ቤት አልቀረበም ስለ ጓደኞች እስከማን ሲነገር ስለ ቀሪዎቹ ጓደኞች እነሱ ጋር የተከሰስነው በተመሳሳይ ጉዳይ ነው። ከመጀመሪያ ጀምሮ አብረን እስካሁን የመጣንበት ሂደት አንድ አይነት ነው። አሁን ግማሻችን ወተን፣ ግማሻችን የምንፈጣበት ምንም ምክንያት ያለ አይመስለኝም። አሳማኝ ምክንያት የነሱ አለመፈታት ያው ደስታችን በጣም ጎደሎ ነው የሚያደርገው። እንደውም ደስታ እንዳይኖር ያደርገዋል። በጣም የሚያስከፋ ነገር አለ። በኋላ ማታም ነው የሰማነው። ደስታ የከዳቸው ይመስላል። ይመከ እነሱን የከዳ ያክል አይነት ስሜት አለኝ በመውጣት ይሄ ግን አይ ሆፕ በጣም ነሱ ትሉ እኛ እንደሚቀላቀሉት ምንም እነሱን ዛ የሚያቆያቸው ምንም አይነት ህጋዊ ምክንያት አለ በያላ ያው እንግዲህ ተፈተናል። ከቤተሰቦቻችን ከጓደኞቻችን ጋር ተገናኝተናል። ተገድቦ የነበረው ነፃነታችንም ተመልሷል። በዚህ በጣም በጣም ደስተኞች ነን። ግን ቀሪ ጓደኞቻችን አራት ጓደኞቻችን አሁንም በስር ላይ ነው ያሉት። እነሱ ተፈትተው ከእኛ ጋር እንዲቀላቀሉ በጣም በጣም ከፍተኛ ፍላጎትና ጉጉት አለን። ተስፋ እናደርጋለን ደግሞ የነሱም ኬስ ከኛ የተለየ ባለ ስላልሆነ ሆነ እነሱም ይፈታሉ፣ በቅርብ ከኛው ጋር ይቀላቀላሉ ብለን ተስፋ እናደርጋለን። ምንድነው የተሰማ ዛሬ መጀመሪያ ጊዜ ሲጠራ እኔ ምንም አላመንኩም እስከ መጨረሻው ሰዓት የስራ ማጠናቀቂያ ሰዓት ድረስ አልወጣሁም ነበረ መጨረሻ የወጣሁት እንደውም ከግቢውም መጨረሻ ወጣሁት እኔ ነበርኩና ልክ ማለት እንዳለችው እኔ በፒጃማ ነበር የወጣሁት ምክንያቱም የምትጠብቀው ነገር አይደለም ከተፈቺ ስም ዝርዝር ውስጥ የራስን ስም ስሰማ ገና ሀምሌ አስራ ሶስት ቀጠሮ ነው ተብሎ ባለበት ሁኔታ ገና ወይ አልተከላከልክ ወይ እንደዛ ባለበት ሁኔታ ላይ በጣም ከባድ ነው ለማመንና አይት ተሳስታችኋል ቼክ አድርገን አድርጉ በተደጋጋሚ ስል ነበር። እና ምክንያቱ ነበር ለማወቅ በጣም በተደጋጋሚ ስጠይቅ የነበረው ክስ ተቋርጦ ነው። በአቃቤ ሕግ በኩል ክስ ተቋርጧል ነው የተባልነው። እና በቃ ከዚህ የተለየ ምንም ማብራሪያ አልተሰጠንም። ወጣን፣ ግን ስንወጣ ደግሞ አብረውን የታሰሩ ጓደኞቻችን በር ላይ ነበሩ። እነሱን እንኳን በቅጡ የመሰናበት ዕድል እንኳን አላገኘንም። እኔ አላገኘውም በግሌ እና በጣም ጸጸት ነው የሚሰማ። ግራ ነው የምትጋባው። ድብልቅልቅ ያለ ስሜት ውስጥ ነው የነበርነው ነው ነው ትላንትናና በጣም አስቸጋሪ ነው። አሁንም እንደዛው ስሜት ውስጥ ነው ያለሁት ማለት እችላለሁ። በዚህ አጋጣሚ ሌላ ማለት የምፈልገው ነገር በጣም በመላው ዓለም ያሉ ኢትዮጵያኖችም ሆነ የውጭ ዜጎች የኛን ጉዳይ እየተከታተሉ በጣም በብዙ በብዙ መልኩ ሰፖርት አድርገውናል። ጠበቆቻችን፣ ቤተሰቦቻችን፣ ጓደኞቻችን የሚዲያው ማህበረሰብ በጣም ብዙ ሰው ነው የኛን ኬዝ እየተከታተለ ይሄንን ከጎናችን ቆሞ የነበረውና በጣም በጣም በጣም እናመሰግናለን። እግዚአብሔር ይስጠልን ማለት ነው ምፈልገው። አዛማዛንት ነው ስሜት እንትግረኛል አው ያው የኔም ስሜት ብዙም ከጓደኞቼ የተለየ አይደለም። ግን እኔ አሁንም ድረስ ያለው በትክክለኛው ስሜት ግራ መጋባት የሚለው ነው የሚገልጸው። ድንገት ነው የተጠራውት እንዳልተፈታው ለማስረዳት ነው የወጣው። ከዛ እንደተፈታው ተፈታው ተነግሮኝ ነው የወጣው ከግቢ የምንወጣበት የመጨረሻው በር ላይ ክስ ተቋርጧል የሚል ማስረጃ ሲደርሰኝ ብቻ ነው እንደወጣው ወይም እንደ ተፈታው የተረዳውት እንጂ ከዛ በፊት አልተፈታውም። ተፈቻ አይደለውም ገና ቀጠሮ ያለኝ ሰው ነኝ ስል ማንም የሰማኝ ወይም የነገረኝ ሰው አልነበረም። ክሱን መቋረጡ እና በዚህ አይነት ሁኔታ ውስጥ ነው የወጣሁት። ሲወጣ ደግሞ ጓደኞቼ ምናልባት ትላንት የወጣ ነው ሶስት ልጆች ነበር ቀሪዎቹ በንጋታው ይወጣሉ ብለን ተስፋ አድርገን ነበረ። ከነሱ ውስጥ ግን የተወሰኑት ሁለቱ ብቻ ነው የተለቀቁት። ስለዚህ ሌሎቹ በመቅረታቸው በጣም ቅር ብሎናል። አፈታታችንም ያልጠበቅነው ነው። ሌሎቹ መቅረታቸው ያው ውስጣችን አሁን ቅሬታ ውስጥ በግሌ በተለይ እኔ በጣም ቅር እንዳለኝ ነው ያለው። ግን ይፈቱ ይመስላል፣ በጣም ተስፋ አደርጋለሁ። በተመሳሳይ ኬዝ ነው የገባ ነው። የተለየ ነገር አለ ብዬ ምንም የማስበው ወይም የምገምተውም ነገር የለም። ስለዚህ እነሱም ከጊዜ በኋላ ይወጣሉ፣ ቤተሰቦቻቸውን ይቀላቀላሉ የሚል ተስፋ ነው ያለው። እናመሰግናለሁ። ሁላችሁም እንኳን ደስ ያላችሁ። እንደተገለጸው ታሳሪዎቹ የተፈቱት ለፍትህ ሚኒስቴር በሕግ በተሰጠው መብት መሰረት ክሱ እንዲቋረጥ በተፈቺዎቹ ላይ ማለት ነው በማዘዙ ነው። ለዚህ ምክንያቱ ግን ምን እንደሆነ አይታወቅም። ይህ ቢመለስ መልካም እንደነበረ አቶ አምሃ መኮንን ይናገሩና ተጨማሪ ማብራሪያዎች ይሰጣሉ። ይሄ ባለመደረጉ የተጣሰ ህግ አለ ወይም የተፈቱ ሰዎች ላይ የደረሰ ጉዳት አለ በሚል አይደለም። ነገር ግን ምንም ምክንያት የለም። ክሱን ማንሳት ስልጣን አለው። ክሱን ማንሳት አግባብ ነው ካለ መስሪያ ቤቱ በአግባቡ ተከሳሾቹም ፍርድ ቤት እንዲቀርቡ ተደርጎ እኛም ጠበቆቹ ተገኝተን በፍርድ ቤት ይኸው ታዳሚ፣ ሌላውን ጉዳይ ሲከታተል የነበረው ታዳሚ በተገኘበት መስሪያ ቤቱ በዚህና በዛ ምክንያት በእናንተ ላይ ክሱን አቋርጠዋል ብሎ ቢገለጽ ከግልጽነት አንጻር የተሻለ ይሆን ነበር የሚል እምነት አለኝ። እንግዲህ አሁን ፍትህ ሚኒስቴር ልክ እንዳነሳው በራሱ ምክንያት እንደገና በዚሁ ጉዳይ እነዚህን ተከሳሾች ሊከስ ይችላል። ህጉ በዚህ በኩል ችግር ያለበት ነው። ፍትህ ሚኒስተር ያነሳውን ክስ ምናልባት የወንጀሉ ጉዳይ ይርጋ የርጋ ጊዜ የሚያልፍ ድረስ እንደገና ሊያንቀሳቅሰው ይችላል፣ አይከለክለውም። ይሄ የተደረገባቸውም አጋጣሚዎች ብዙ ናቸው። ከህግ አንጻር እዚህ አካባቢ የሚነሳውን ጥያቄ ይሄ ነው። አንድ ሰው ክስ ከቀረበበት በኋላ ፍትህ ሚኒስተር በራሱ ጊዜ ክሱን ያነሳል ግን እስከ መቼ ድረስ ይሄ ጉዳይ ተንጠልጥሎ ይቆያል? አንድ ቦታ መቋጨት የለበትም ወይ የሚል ህጉ ለዚህ መስጠት የለበትም ወይ የሚል ብዙ ጊዜ የሚነሳ ጥያቄ ነው እንጂ ህጉ አሁን የሚከለክለው አይደለም። መስሪያ ቤቱ በማናቸውም ጊዜ እንደገና ሊያንቀሳቅሰው ይችላል። አመሰግናለሁ። አቶም፣ አመሰግናለሁ። መለስካቸውን ለዘገባው አመሰግናለሁ። በነገራችን ላይ ክቡራትና ክቡራን አድማጮች የታሰሩት ወይም ታስረው የቆዩት ጋዜጠኞችና ብሎገሮች የተፈቱበትን ውሳኔ የሂደቱን ሁኔታ ማብራሪያ ለማግኘት ከፍትህ ሚኒስቴር ለመጠየቅ ጥረት እያደረግን ያለ ነው። እንደደረሰን ይዘንላችሁ እንመለሳለን። አሁን ወደ ተከታዩ ዘገባ ነው የምናልፈው። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ በኢትዮጵያ ሁለቱ የዞን ዘጠኝ አምደኞችና ሶስት ጋዜጠኞች ከስር መለቃቸው ያስደስተው መሆኑን ገልጧል። በጋዜጠኞቹ ላይ የቀረቡ ህዝብን ለአመፅ የማነሳሳትና አሸባሪነት ክሶችም መሰረዛቸው ተዘግቧል። ሰለሞን ክፍሌ አጠር ያለ ዘገባ አለው። ጋዜጠኛ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳይና ተስፋለም ወልደየስ ጦማሪያኑ ማሕሌት ፋንታሁን ፋንታሁንና ዘላለም ክብረት ተይዘው የታሰሩት ባለፈው ዓመት ሚያዝያ ወር ውስጥ እንደነበር ይታወሳል። በወቅቱ ሌሎች አራት የዞን ዘጠኝ ጦማሪያን ማለትም አቤል ዋቤላ፣ አጥናፍ ብርሃኔ፣ በፈቃዱ ኃይሉና ናትናኤል ፈለቀ አብረው መታሰራቸው አይዘነጋም። እንደተገለጸው በሁሉም ላይ የቀረቡት ክሶች ደግሞ ህዝብን ማነሳሳትና አሸባሪነት የሚሉ ናቸው። እዚህ በዩናይትድ ስቴትስ ኒውዮርክ ከተማ የሚገኘው ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ኮሚቲ ቱ ፕሮቴክት ጆርናሊስት ወይም በምሕፃር ሲፒጄ ተብሎ ይታወቃል። ከቅርብ ዓመታት ወዲህ የታሳሪ ጋዜጠኞች ቁጥር እያደገ ከታየባት ኢትዮጵያ የእነዚህ ጋዜጠኞች መለቀቅ እንዳስደሰተው ገልጿል። በሥራቸው ምክንያት የታሰሩ ቀሪዎቹ የዞን ዘጠኝ ጋዜጠኞችን በተመሳሳይ የቀረቡባቸው ክሶች በአስቸኳይ ተሰርዘው እንዲፈቱ ለባለሥልጣናቱ ጥሪ አቅርቧል። የድርጅቱ የአፍሪካ ፕሮግራም አስተባባሪ ሱ ቫለንታይን በኢትዮጵያ ትናንት አንዳንድ ጋዜጠኞችና ጦማሪያን ከእስር በመፈታታቸው እንዲሁም ዛሬ በርዕዮት ዓለሙ መለቀቅ በጣም ተደስተናል። አንድም ጋዜጠኛ ስራውን በመስራቱ ምክንያት ብቻ ወህኒ ቤት መቆየት የለበትም። በኢትዮጵያ ወህኒ ቤቶች የሚገኙ ጋዜጠኞች በሙሉ እንዲፈቱ ሲፒጄ፣ ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል፣ ሁማን ራይትስ ዋች እና ሌሎችም በርካቶች የኢትዮጵያ መንግስት ባለፉት አመታት ሁሉ ሲወተውቱ መቆየታቸው ይታወቃል። ተቾች ትላንትናና ዛሬ እነዚህ አነስተኛ ቁጥር ያላቸው ጋዜጠኞች የተፈቱት ከታቀደው የፕሬዝደንት ባራክ ኦባማ የኢትዮጵያ ጉብኝት ጋር በተያያዘ ነው ብለው ያምናሉ። የሲፒጀዋ የአፍሪካ ፕሮግራሞች አስተባባሪ ሱ ቫለንታይን በዚህ ላይ ምን አስተያየት አላቸው? ከፕሬዝደንቱ ጉብኝት ጋር የተያያዘ ለመሆኑ በእርግጠኝነት ማወቅ አንችልም። ነገር ግን በጉብኝቱ ምክንያት ለፕሬዝደንቱ ክብር ተብሎ ከሆነ የተፈቱት ይሄ በራሱ የሚያመለክተው ኢትዮጵያ ለጋዜጠኞች በነጻነት ስራቸውን እንዲሰሩ ፍላጎት ያላት መሆኑን ለማሳየት ይመስላል። ዛሬም በኢትዮጵያ እስር ቤቶች ብዙ ጋዜጠኞች እንዳሉ በሚገባ እናውቃለን። በእኛ እምነት በዚህ ሁኔታ ፕሬዝደንት ኦባማ ኢትዮጵያ መገኘት አይገባቸውም ነገር ግን አሁንም በእስር ላይ ስለሚገኙት ጋዜጠኞች መንግስት ምን ለማድረግ እንዳቀደ ወይም እንደሚያስብ አናውቅም። በሲፒጄ ጥናት መሰረት ኢትዮጵያ ውስጥ አሁንም በእስር ላይ የሚገኙ ከአስር በላይ ጋዜጠኞች ያሉ ሲሆን ብዙ ጋዜጠኞችን በማሰር በአፍሪካ ከኤርትራ ቀጥላ በሁለተኛ ደረጃ ላይ የምትገኘው ኢትዮጵያ ናት። ጥናቱ ሳንሱርን በተመለከተም ኢትዮጵያ በዓለም በአራተኛ ደረጃ ላይ የምትገኝ ከፍተኛ የሚዲያ ቁጥጥር የሚደረግባት ሀገር ናት ይላል። ይህንኑ አስመልክቶ አሁን ከመሸ በደረሰን ተጨማሪ ዜና መሰረት ፍሪደም ሀውስ አጠር ያለ መግለጫ አውጥቷል። የጋዜጠኞቹን መፈታት በደስታ እንቀበላለን ያሉት የድርጅቱ የአፍሪካ ፕሮግራም ዳይሬክተር ቩካሲን ፔትሮቪች፣ ቀድሞውኑ የታሰሩት በሕገ መንግሥቱ የተረጋገጠላቸውን ሐሳብን በነጻ የመግለጽ መብታቸውን በመጠቀማቸው ነው ሲሉ አሳስበዋል። የኢትዮጵያ መንግሥት በቀሪዎቹ ላይ ያቀረበባቸውን ክሶች ሰርዞ ሁሉንም እንዲፈታም ፍሪደም ሀውስ ጥሪ አስተላልፏል። ሰለሞን ክፍሌን ለሪፖርቱ እናመሰግናለን። አድማጮች፣ በሌላ ዜና ዓለም አቀፉ የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል ኢትዮጵያ ከፕሬዚዳንት ኦባማ ጉብኝት በፊት የታሰሩ ጋዜጠኞችን በሙሉ ትፍታ በሚል መግለጫ አውጥቷል። የኢትዮጵያ መንግስት ሀሳባቸውን በነጻ ለመግለጽ በሞከራቸው ብቻ ያሰሯቸውን ኢንተርኔት አምደኞች እና ጋዜጠኞች ለመፍታት የደረሰበት ውሳኔ አወንታዊ እርምጃ ነው ብሎ ነገር ግን ከዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ የኢትዮጵያ ጉብኝት በፊት ኢትዮጵያ ገጽታዋን ለማሳመር ስትል ብቻ ለይስሙን ላይ የምታደርገው ካልሆነ የቀሩትንም ጋዜጠኞች መፍታት አለባት ነው ያለው አምነስቲ ኢንተርናሽናል። አክሎም እንደ ሌሎች ሁሉ በአሸባሪነት ተከሰው የታሰሩት ጋዜጠኞች እስክንድር ነጋና ውብሸት ታየም በአስቸኳይና ያለምንም ቅድመ ሁኔታ ወይም ግዴታ እንዲፈጥ ነው ያስተላለፈው።